የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በሰሞኑ የሱዳን ጉብኝታቸው ወቅት እርሳቸው የመሩት ቡድን የተለያዩ ስምምነቶችን ተፈራርሟል። ፖርት ሱዳን በጋራ ለማልማትና ለማስተዳደር በአባይ ወንዝ ፍትሐዊ ተጠቃሚነት ዙሪያ በጋራ ለመስራትና በድንበር አካባቢዎች ላይም ነጻ የንግድ እንቅስቃሴ እንዲኖር ስምምነት ላይ መድረሳቸውን የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ ለአሜሪካ ድምጽ ገልጸዋል። በተጨማሪም በሱዳን እስር ቤቶች የሚገኙ ኢትዮጵያውያን እንዲፈቱ ጠቅላይ ሚኒስትር አብይ ያቀረቡትን ጥያቄ የሱዳኑ ፕሬዝዳንት ኦማር ሐሰን አልባሽር ተቀብለዋል። ጽዮን ግርማ የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለምን ጠይቃለች። ቀጥሎ ይቀርባል። የኢትዮጵያ የውጭ ጉዳይ መስሪያ ቤት ቃል አቀባይ አቶ መለስ አለም ለቃለ ምልስ ፈቃደኛ ስለሆኑ እናመሰግናለን። እንግዲህ ጠቅላይ ሚኒስትር አብይ አህመድ በሱዳን ሲያደርጉት የነበረውን ጉብኝት አጠናቀው ወደ አዲስ አበባ መመለሳቸው ተሰምቷል። በጉብኝታቸውም ከሱዳኑ ፕሬዚዳንት ኦማር ሐሰን አልበሽር ጋር ተገናኝተው መምከራቸውም እንዲሁ ተሰምቷል። ከተወያዩባቸው ጉዳዮች አንዱ ኢትዮጵያ በሱዳን ወደብ ድርሻን ይዛ ወደ ቡን። በጋራ ለማልማትና ለማስተዳደር የሚያስችል ስምምነት ተፈጽሟል። ነው እና ምን ማለት ነው? ይሄ ምን አይነት ስምምነት ነው? መጀመሪያ ማራማ ለማድረግ በመርህ ደረጃ ስምምነት ነው የተፈጸመው። ኢትዮጵያ የፖርት ሱዳንንም ከዚህ በፊትም ትጠቀማለች። በተለይም ለሰሜንና እና ሰሜን ምዕራብ ኢትዮጵያ አካባቢዎች የፖርት ሱዳን ካለው ቀረቤታ፣ ኢኮኖሚ አዋጭነት፣ ወዘተ ጋር ተያይዙ ጥቅም ላይ ሲውል ነበር። አሁን በመሪዎቹ ደረጃ ስምምነት የተደረሰው ሁለቱ ሀገሮች በፖርት ሱዳን የኢትዮጵያ ድርሻ ያለበት የወደብ ልማት ለማካሄድ ወደቡንም በጋራ ለማስተራዘብ ማስተካከያ ለማድረግ ያሉት ምኑን ነው አልገባኝም። ከዚህ በፊት የፖርት ሱዳንን እንጠቀማለን። በሰሜን ምዕራብ እና ሰሜን ኢትዮጵያ ያሉ አካባቢዎች ለምሳሌ ማዳበሪያ እናስገባበት ነበር። የሱዳን መንግሥትም ለኢትዮጵያ ብቻ አገልግሎት የሚሰጥ ተርሚናል አዘጋጅቶ ስራ ላይ መዋሉ ይታወቃል። ይሄኛው ግንኙነት የሱዳንን ወደብ በመከራየት ጥቅም ላይ ሲውል የነበረበት አሁን በኢትዮጵያን በሱዳን በኩል የታሰበ ያለው ምንድን ነው? የወደብ በጋራ ለማልማት ወደቡንም በጋራ ለማስተዳደር ያለመ ሀሳብ ነው። ይሄ ሀሳብ በክቡር ጠቅላይ ሚኒስትር አብይ አህመድ ቀርቦ የሱዳን መንግስትም አዎንታዊ መልስ የሰጠበት፣ ስለዚህ ወጪና ገቢውን በጋራ ለመካፈል ማለት ነው። የወደብ አገልግሎቱን በጋራ ለማዘጋጀት ኢትዮጵያ እንደ ወደቡ ባለቤትነት ተጠቃሚ እንድትሆን የሚያደርግ ስምምነት ነው። ይሄ ከመቼ ጀምሮ ተግባራዊ ይሆናል? ተቀመጠ ጊዜ ገደብ አለ? ይሄ የራሱ ዝርዝር ስራዎች ሊሰሩበት ይገባል። ይህም ደግሞ በኤክስፐርቶች ደረጃ ቀጣይ ትኩረት የሚያገኝ ስራ ይሆናል። ከአባይ ወንዝ አጠቃቀም ጋር በተያያዘ ደግሞ ኢትዮጵያ ከሱዳንና ከግብጽ ጋራ በአባይ ወንዝ ፍትሀዊነት ላይ በቅርበት እንደምትሰራ ጧል የሚል ነው። ሌላኛው ይሄስ ምን ማለት ነው? እንግዲህ ከታላቁ ህዳሴ ግድብ ጋር በተያያዘ የኢትዮጵያ መንግስት እያካሄደ ያለው ፕሮጀክት አለ፣ የህዳሴ ግድብ ፕሮጀክት ነው። ከፕሮጀክቱ ጋር በተያያዘ ሶስቱም ሀገሮች በጋራ የሚመክሩበት ብሔራዊ ቴክኒክ ኮሚቴ አለ። ተከታታይ ውይይቶች አዲስ አበባም፣ ካርቱምም፣ ካይሮም ይካሄዳል። እዚህ ላይ በሱዳን በኩል ይህ ታላቁ ህዳሴ ግድብ በየትኛውም የተፋሱ ሀገሮች ላይ ተጽዕኖ እንደሌለው ከዛ ይልቅ የህዳሴ ግድቡ መገንባት ለሱዳንም ለግብፅም ጠቃሚ እንደሆነ ፕሬዚደንቱ ሲገልጹ ነበር። ስለሆነም በሱዳን በኩል በሶስቱ ሀገሮች መካከል የተፈረመውን የመርሆዎች ስምምነት በእንግሊዝኛው ዲክላሬሽን ፕሪንሲፕልስ የሚባለውን እንደሚያከብሩ ሶስቱ ሀገሮች በተለያየ ወቅት እያካሄዱትን ያለ የሶስትዮሽ ውይይት ለመቀጠል የህዳሴ ግድብ ግንባታን እንደ ኢትዮጵያውያን ሁሉ ለመደገፍ ቁርጠኝነታቸውን ያሳዩበት ቃል የገቡበት ጉብኝት ነው። ስለዚህ በሱዳን በኩል የህዳሴ ግድብ ግንባታን እንደግፋለን። የምንደግፈው ደግሞ ጥቅሙ ለእኛም ስለሚተርፍ ነው። በየትኛውም የተፋሰሱ ሀገር ላይ ግብፅን ጨምሮ ምንም ተጽዕኖ እንደሌለው እንረዳለን። ይህንን አውጥተን አውርደን ደምረን ቀንሰን የደረስንበት ድምዳሜ ነው። ይሄ ፕሮጀክት የእናንተ ፕሮጀክት ሳይሆን የእኛም ፕሮጀክት ነው ብለዋል ተደርጓል። እንግዲህ ሱዳንና ግብጽ በጣም በቀደመው ጊዜ፣ በድሮ ጊዜ በጋራ ሆነው ውሀ ለመካፈል የተስማሙት ስምምነት ነበረ። እሱም በተመለከተ አሁን ከኢትዮጵያ ጋር እንደዚህ አይነት ስምምነት ሲያደርጉ ተነስቶ ይሆን? በውይይቱ አልተነሳም። ሌላው የሀገሪቱ የሕዝብ ለህዝብ ትስስር እንዲጠናከር በጋራ ድንበር አካባቢ ነጻ የንግድ እንቅስቃሴ እንዲኖር ተስማምተዋል የሚል ነገር ተነስቷል። የሱዳን ጋዜጣ የሱዳን ትሪቢዩን በበኩሉ ትላንትና ባወጣው ዘገባ ላይ በዛ ቦታ ላይ ግጭት እንደነበረ በሱዳንና የኢትዮጵያ አርሶ አደሮች አካባቢ ችግር እንደነበረ በሱዳን በኩል መሬት የተወስዷል የሚል እምነት እንደነበረ ና አሁን ስምምነቶች መድረሳቸው ተዘግቧል። ና ይሄ ምንድን ነው ድንበሩ ጉዳይ ላይ በኢትዮጵያ በኩል ዘገባው ላይ ብዙም አስተያየት መስጠት አልፈልግም። ምክንያቱም እጅና እግር የሌለው እና በውይይቱ መንፈስ ላይ ያልነበረ ነው እንዳለ የተቀመጠው። ከድንበር ጋር የተያያዘው ምንድን ነው ኢትዮጵያና ሱዳን ሕዝቦች ዘመናዊ የመንግስታት ግንኙነት ከመኖሩ ጊዜ ጀምሮ አብረው የኖሩ ሕዝቦች ናቸው። ጣፈንታቸው። ታሰረ ነው ተጋብተዋል፣ ተዋልደዋል፣ አንድ ላይ ኖረዋል። ስለዚህ ይህንን ግንኙነት ዘመናዊ ማድረግ ያስፈልጋል። በመካከላቸው ያለው ቅኝ ገዢዎች የፈጠሩት ድንበር የሚለያቸው ህዝቦች አሉም። ግንኙነቱ መጠናከር አለበት። በዚህ በኩል አንደኛው መሰራት ያለበት በድንበሮቻቸው አካባቢ ዘመናዊ የንግድ ግንኙነት እንዲኖር የተሟላ መሰረተ ልማትና የቴክኖሎጂ አቅርቦት ያለው የኢኮኖሚ ዞን እንዲኖር ሁለቱም መሪዎች ተስማምተዋል። ይሄ ህገ ወጥ የሆነውን ንግድ ህጋዊ ለማድረግ ይረዳል። ዝርዝሩ እንግዲህ ወደፊት ጉዳይ የሚመለከታቸው ባለሙያዎች የሚታይ ይሆናል ሲሆን እንደው ግን በኢትዮጵያን በኩል እኮ የኢትዮጵያ መንግስት ለሱዳን መሬት ይሰጣል። የመሬት ጉዳዮች ከሱዳን ድንበር ጋር በተያያዙ ያሉ የመሬት ጉዳዮች በኢትዮጵያን በኩል ይነሳሉ ሲነሱ ቆይተዋል። እጅግር የሌለው ያሉት ዘገባ እንግዲህ የሱዳን ትሪቢዩን ዘገባም ከዚህ ጋር የተመሳሰለ ነገር እየተነሳበት አለ። ፕሬዚዳንቱ ኦማር አልበሽር ይህንን ጉዳይ አጥብቀውታል። እንዲያውም ኮሚቴው ይህንን ሊያዩ ይገባል የሚል ነገር ተነስቷል። እና ምንም ይሄን በተመለከተ የተነሳም ውይይት የተደረገበትም ጉዳይ የለም እያሉ ነው። እንግዲህ ይሄኛው ጉብኝት አላማውም እንደሆነ መገንዘብ ያስፈልጋል። ይሄ ጉብኝት የተደረገው ባለፉት ሁለት ሶስት አመታት አገራችን ላይ የነበረ የሰላም ችግር ነበር፣ የሰላም እጦት ነው። ሀገራችን ከዚህ እሽክርክሪት ወጣ፣ በህዝቡ ዘንድ አዲስ ተስፋ የመሰነቅ የመነቃቃት መንፈስ አለ። መንግስት እንደ አዲስ ተመስርተዋል። ሰላማዊ የሀላፊነት ሽግግር ተካሂዷል። አገር ቤት በነበረው ችግር ምክንያት እንደ ኢትዮጵያውያን ሁሉ ጎረቤቶቻችንም የራሳቸው ስጋት ነበራቸው። አንደኛና ትልቁ እምነታቸው ምንድን ነው? ኢትዮጵያ ረዥም ዘመን ያስቆጠረች ሀገር ናት። ሕዝቦቿም በክፉና በደግ በመከራና በችግር አብረው ኖረዋል። እንደ ወትረው ሁሉ ይህንን ችግር ተሻግረው በአህጉሩም በክፍለ አህጉሩም ያላትን የመሪነት ሚና መጫወት ትጀምራለች የሚል ትልቅ እምነት ነበራቸው። ኢትዮጵያውያን ችግራቸውን በራሳቸው ይፈታሉ፣ ሞግዚት አያስፈልጋቸውም የሚል እምነት ነበራቸው። ይህንን እምነት ነው ኢትዮጵያ ህዝቦች ያረጋገጡት። አሁን የተከተለውን ሰላማዊ ሁኔታ፣ የአንድነት መንፈስ ጎረቤቶቻችንም ስለሚጋሩት ከመንግስታቱ ጋር ግንኙነት ለማጠናከር ያለመ ጉብኝት ነው። በዝርዝር የድንበር የውሃ የንግድ የኢንቨስትመንት ጉዳዮች ላይ ዝርዝር ገብቶ ውይይት አልተካሄደም እና ቅድም የጠቀስሽው ጋዜጣ ሪፖርት በዚህ አይን መታየት አለበት። ከድንበር አንጻር የተነሳው ነገር ምንድን ነው? ኢትዮጵያና የሱዳን ህዝቦች ድንበር የሚለያቸው አይደለም። ድንበር የተሻገረ ከመንግስታት ግንኙነት ቀደም ብሎ የነበረ የወንድማማችነት ወዳጅነት ግንኙነታለ እሱን ማጠናከር ይገባናል የሚል ጠቅለል ያለ አስተያየት ነው። በመጨረሻ እንግዲህ የተነሳው በሱዳን እስር ቤቶች የሚገኙ ኢትዮጵያውያን እንዲፈቱ በኢትዮጵያ መንግስት ወይም በኢትዮጵያ ጠቅላይ ሚኒስትር የቀረበው ጥያቄ ተቀባይነት አግኝቷል የሚል ነው። ምን ያህል እስረኞች ናቸው እንዲፈቱ ተቀባይነት ያገኘው? ውይይቱ ወቅት የተነሳው ምንድን ነው? ክቡር ጠቅላይ ሚኒስትሩ ከየትኛውም አገር ጋር የሚኖረን የፖለቲካና ዲፕሎማሲ ግንኙነት ዋነኛው መነሻ መሆን ያለበት የሕዝቦቻችን ጥቅም የኢትዮጵያውያን ጥቅምና ክብር የማረጋገጥ ጉዳይ ነው የሚል በጣም መሰረታዊ የሆነ የመርህ ሀሳብ ነው ያነሱት። ሱዳን ብቻ ሳይሆን መካከለኛው ምስራቅ ያሉ ወገኖቻችን ጉዳይ፣ አውሮፓም አሜሪካ ያሉ ወገኖቻችን እና ዜጎቻችን ጉዳይ ይመለከተናል። የእነሱን ጥቅም ተሳትፎ የማረጋገጥ ጉዳይ የመንግስታችን የትኩረት አቅጫጫ ይሆናል የሚል በጣም መሰረታዊ የሆነ ሀሳብ ነው የተነሳው። እሱን ካሉ በኋላ ሱዳን ውስጥ ያሉ ዜጎቻችን አሉ፣ በመቶ ሺዎች የሚቆጠሩ ናቸው። በተለያዩ ወቅት ወንጀል ፈጽመው ጉዳያቸው እየታያል፣ ፍርድ የተበየነባቸው ቁጥራቸው አልተገለጸም ያሉ ኢትዮጵያውያን አሉ፣ ይታወቃል። ስለዚህ እነሱ እንዲፈቱ ፕሬዚደንት አልበሽር ፕሬዚደንታዊ ውሳኔ አሳልፏል፣ ፕሬዚደንሻል ዲክሪ። አሁን ዝርዝር ጉዳዩ የውጭ ጉዳይ ሚኒስቴርና ካርቱም የሚገኘው የኢትዮጵያ ኤምባሲ እየሰሩበት ነው። ለጊዜው ቁጥሩን ከመግለጽ ይታቀባል። እነዚህ የታሰሩት እስረኞች በምን ምክንያት ነው የታሰሩት? ምክንያታቸው ይታወቃል? እንግዲህ የሱዳን ሕግ ከሚፈቅደው ውጭ በአንዳንድ ተግባራት ላይ ተሳትፈዋል ተብለው የታሰሩ ናቸው። ግን እንግዲህ እነዚህ ኢትዮጵያውያኖች እዛ ሄዱት በስደት ነው ከኢትዮጵያ በሱ ወደ ሱዳን በኩል ድንበር እያቋረጡ እንደሚገቡ ይታወቃል እና እስረኞችን ከማስፈታቱ እንዲፈቱ ከሌሎች አገር መንግስታት ጋር ከመነጋገር በተጨማሪ ስደትን ለማቆም ምን እየተደረገ ነው ወይም የታሰበ ነገር አለ በአዲሱ አስተዳደር? እኔ እንግዲህ የውጭ ጉዳይ ሚኒስቴር ቃል አቀባይ ነኝ። ዝርዝር ጉዳይ ላይ ከመግባት እታቀባለሁ። ይሁን እንጂ ወገኖቻችን በተለያየ ምክንያት ይሰደዳሉ። ስለዚህ መፍትሄ የሚሆነው ለስደት መንስኤ የሆኑ ጉዳዮችን መፍታት ነው። አንደኛው የድህነት ጉዳይ ነው። ሁለተኛው የተለያዩ ሀሳቦችን ለማዳመጥ የሚያስችል ምህዳር መፍጠር ነው። ከዛ በተረፈ ግን ዝርዝሩ የሚመለከታቸው አካላት እንግዲህ፣ ጠቅላይ ሚኒስትር ዶክተር አብይ አህመድ በጅቡቲ ጉብኝት አድርገዋል፣ በሱዳንም ጉብኝት አድርገዋል። ኤርትራን የሚጠብቁ ሰዎች አሉ። ምን አዲስ ነገር አለ? ክቡር ጠቅላይ ሚኒስትሩ በዓለ ሲመታቸው ላይ በግልጽ እንዳስቀመጡት የኢትዮጵያ መንግስት ከኤርትራ ጋር ያለው ችግር በሰላማዊ መንገድ እንዲፈታ ከዚህ በፊት የተያዘው አቋም አሁንም የጠና ነው። በጣም አመሰግናለሁ። አቶ መለስ አለም የኢትዮጵያ የውጭ ጉዳይ መስሪያ ቤት ቃል አቀባይ ለሰጡን ማብራሪያ፣ እግዚአብሔር ስጥልኝ። እኔም አንገድም ጭምር አመስግናለሁ። you